ከኤስቢኤስ ሬዲዮ ዳውንሎድ በማድረግዎ እናመሰግንዎታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ። እንደሚታወቀው ኢህአዴግ ከስሞ የብልጽግና ፓርቲ ኖቬምበር ውስጥ ተቋቁሟል። በአሁኑ ወቅት የምርጫ ቦርድ የድምፅ መስጫ ቀን ለነሐሴ አስር ቀን ቆርጧል። ለዛ የብልጽግና ፓርቲ አብለጋ እንደመሆኑ መጠን በአጭር ጊዜ ውስጥ ለምርጫ ራሱን ብቁ አድርጎ አሸንፎ መንግስት ለማቋቋም ምን ያህል ዝግጁ ነው? ዝግጅቶቹስ ምን ይመስላል? አመሰግናለው። ካሳሁን ያው ከምርጫው ዝግጅት አንጻር ብልጽግና እንዳልከው ቅርብ ጊዜ ነው ውህደቱ የተፈጸመው። ያም ሆኖ ራሱን ለምርጫው እያዘጋጀ ነው። ዝግጅቱ አብዛኛው ከውህደቱ በፊት ተጠናቀቀ ነው። አንደኛው ፕሮግራሙን ከሀገሪቱ ተጨባጭ ሁኔታ አንጻር በደንብ ተመርምሮ እየጠራ መስመር ማስያዝ ነበረ እና የመደመር ፍልስፍናው ጠቅላይ ሚኒስትሩ የጻፉት መጽሐፍ ምናልባት ደርሶ አንብዛይም ሊሆን ይችላል። በዛ አካባቢ የሀገራችን ችግር ምንድን ነው? ለረጅም ጊዜ ፖለቲካችንንም ኢኮኖሚያችንንም ለማሻሻል ጥረት ስናደርግ ነበረ፣ ግን በፈለግነው መጠን በፈለግነው አቅጣጫ መሄድ ያልቻልነው ለምንድን ነው የሚለው አንደኛው መሰረታዊ ጥያቄ ነበረ እና ችግራችን ለሀገራዊ ችግሮቻችን መፍትሄውን እንዳለ ከሌላ ቦታ ቀብተን መንፈት እንደሆነና ያ ነገር ከተጨባጭ ሁኔታችን ጋር መሄድ የማይችል ስለሆነ ሀገራዊ ፍልስፍና፣ ሀገራዊ እይታ ያስፈልገናል የሚል መደምደሚያ ላይ ተደርሶ የሀገራችንን ፖለቲካ፣ የሀገራችንን ኢኮኖሚ፣ የሀገራችንን ማህበራዊ ሁኔታ መቅረጽ ያለብን የመጀመሪያ መነሻው ወይ እሳቤው ከውስጣችን መምጣት አለበት በሚል ነው። ያ ነው መደመረው ነው የመጣው። እና እሱ ላይ በመመስረት የሀገሪቱን የፖለቲካ ስብራት ምን እንደሆነና መጠገኛው ምን መሆን እንዳለበት እንዴት እንደሚጠገን አስቀምጠናል። ፕሮግራማችን ላይ የኢኮኖሚ ፖሊሲው ፕሮግራሙ፣ ስትራቴጂው ችግሩ ምንድን ነው መሰረታዊ የሚለው እሱም ተጠንቶ በዛ ላይ ለሚቀጥሉት አመታት አቅጣጫ ተይዞበታል ማህበራዊ ስራዎቻችንስ ምንድን ነበረ ችግሩ የሚል እሱም በጥናት ላይ የተመሰረተ በጥልቅ ምርምር ላይ የተመሰረተ ግኝት አለ በግኝቱም ላይ ተመስርቶ በዛ አቅጣጫ መፍትሄው ተቀምጧል ከዛ ባሻገር ይሄ አሁን ሀገራችን ላይ እየታየ ያለው የጽንፈኝነት ሁኔታ ለሀገሪቱ አንድነት እጅግ አሳሳቢ በመሆኑ ምንድን ነው መሆን ያለበት በሀገራችን ውስጥ ብዙህነት አለ። እሱን ማክበር ያስፈልጋል። በሌላ አንፃር ደግሞ አንድነት ጠንክሮ መቀጠል በብሔራዊ አንድነትም ጠንክሮ መቀጠል ይኖርበታል። ሁለቱ መሀል እንዴት ነው ማስታረቅ የምንችለው የሚለው ላይ የጠራ መንገድ ተይዟል እና እነዚህ ሁኔታዎች ላይ ደግሞ ስልጠና ተዘጋጅተው አምስት ስድስት መጽሐፍ ዶክመንቶ የተጽፈው በዛ ላይ ከፍተኛ አመራሩን እያሰለጠነ ነው እያከራከረ ነው በዛ ላይ የጠራ መስመር ተይዟል የምርጫ ስትራቴጂውም የቅስቀሳው የዘመቻው ምን መሆን እንዳለበት እዛ ላይ ይት ተደርጎበታል ለሚቀጥሉት አስር አመታትም የምንመራበት ማክሮ ስትራቴጂ ምንድን ነው ብልጽግና የሚለውም እሱ ላይ የተወያይተው ውሳኔ ይሰጡበታል በአጠቃላይ ከላይ እስከታች ምርጫውን ዲሞክራሲያዊ ማድረግ ይኖርብናል እንደ ፓርቲ ፓርቲ ሆነን ብቁ ተወዳዳሪ ሆነን በሀሳብ ተወዳዳሪ ሆነን አሸናፊ ሆነን ለመውጣት እየሰራን ነው። እንደ መንግስት ደግሞ ወይ ምርጫ ተአማኒ ፍትሐዊና አሳታፊ ሆኖ እንዲጠናቀቅ የሚጠበቅብንን መንግስታዊ ተቋማት፣ የጸጥታ ኃይሉን የፍትህ ተቋማትን፣ ከምርጫ ጋር የተያያዙ ሁሉንም ተቋማት ማጠናከርም በዛ ላይ ስራዎች እየተሰሩ ነው እና ዝግጅቱ በጥሩ ሁኔታ እየሄደ ነው ማለት ይቻላል። በኢትዮጵያ ውስጥ ያለውን የፖለቲካ ስብራት እና ጥገና አስመልክቶ በዛ ላይ የብልጽግና ፓርቲ ውይይት እና ስልጠና እየካሄደበት እንደሆነ ጠቁመዋል። ስብራትና ጥገና ሲባል ምን ማለት ነው? ስብራቶቹ ምን ይመስላሉ? ጥገና መፍትሄ ሳቢዎች ውስጥ ምንድን ናቸው? በእርግጥ ስልጠናው ላይ አሁን እኔ አልተሳተፍኩም፣ ግን እንደ መሬ የፖለቲካ ስብራቱ አንደኛው እኔን ብቻ ስሙኝ እኔ በሁሉም ነገር ላይ ትክክል ነኝ የሚል አቋም አለ። በውድድር ውስጥም ወይ ሁሉንም ይወስዳለው፣ ወይም ደግሞ ተዋለው የሚል አይነት የደረቀ አቋም መያዝ አለ። ይሄ ከግራዘምም ፖለቲካችን መጀመሪያ ፖለቲካ ወደዚህ ሀገር ሲመጣም በዛ መስመር ስለሆነ በሶሻሊዝሙ በኮሚኒዝሙ ህሳቤ እሱ ችግር ነው። እስካሁንም ሰዎች ሲወያዩ ሲከራከሩ ኮምፕሮሚስ የለም። እሱ በጣም ለችግር ዳርጎናል። እና በዛ መሀል መቼ መደጋገፍ እንዳለብን መቼ ደግሞ መወዳደር እንዳለብን ሚዛን የጠበቀ የሀገሪቱን ተጨባጭ ሁኔታ ከግምት ያስገባ የፖለቲካ ግንኙነት ሊኖረን ይገባል። ባለም በሌለም ምክንያት ስንነታረክ፣ ስንጣላ፣ ስንጠራጠር ኖረናል። እሱ በእርቅ፣ በውይይት፣ በድርድር መፈታት ይኖርበታል እና የውይይት ዲሞክራሲ መዳበር አለበት በሀገራችን ውስጥ። ሌላው ችግሩ ፓርቲን እና መንግስትን አንድ ላይ ፊውዝ አድርጎ የመቆየት ሁኔታን ይመለከታል። ፓርቲን ከመንግስት መለየት የማይቻልበት ሁኔታ ነበረ። ያ ደግሞ የመንግስት ተቋማት ነጻ ሆነው ጠንካራ ሆነው ለሁሉም በብቃት እንዳያገለግሉ አድርጓቸዋል። ሶ የተቋማት ግንባታም ትኩረት ተሰጥቶ ከፓርቲዎች ፍላጎት ውስን ፍላጎቶች ውጭ ሆነው ለሀገር ለዛሬ ብቻ ሳይሆን ለነገም ዘላቂ በሆነ መልኩ መገንባት እንዳለባቸው አቅጣጫ አለ። በዋናነት ይሄ የጽንፈኝነት ጫፍ የመሄድ የኔ መንገድ ካልሆነ ሌላ መንገድ ዚግ ነው የሚለው ላይ እሱ እንደማያዋጣን የባህል ግንባታ መኖር እንዳለበት በዚህ ዙሪያ ግልጽ አቋም አለው ማለት ነው ብልጽግና። የኢትዮጵያ ብሔራዊ ምርጫ ቦርድ የድምጽ መስጫ ቀን ነሐሴ አስር እንዲሆን ቁርጥ ቀን አስቀምጠዋል። ምናልባትም ካልተቀየረ በስተቀር በዛው መርሃ ግብር መሰረት ሊከናወን ይችላል እና ቀኑን አስመልክቶ አንድ ክረምት ስለሆነ ከአየር ጠባያዊ ጋራ በተለይም ሎጂስቲክ የማጓጓዝ የድምጽ መስጫ ኮረጆዎችን ወይም መራጮች ከቦታ ወደ ቦታ ተንቀሳቅሰው የምረጡ ጉዳይ ላይ እውቅታ ይኖረዋል ብለው የሚሉ አሉ። ሁለተኛ አጭር ጊዜ ስለሆነም ብሎ የሚያነሱ አሉ። ሶስት በተለይም ጎልቶ የሚታየው ቅሬታ ጸጥታ ባልተረጋጋበት ሁኔታ ኢትዮጵያ ውስጥ ተለይም አንዱ በኦሮሚያ ክልል አካባቢ የበዛ የጸጥታ ለመራጋት አለና የብልጽግና ፓርቲም አንዱ በርካታ ድምጾች ያገኙበታል ተብሎ የሚታሰበው ከዛ ስለሚሆን በዛ ላይ እውቅታ ሊፈጥርበት ይችላልና ጸጥታው እስከሚከበር ትንሽ ጊዜ ቢራዝም ብለው የሚጠይቁ አሉ። በብልጽግና ፓርቲ በኩል የእናንተ ምላሽ ምንድን ነው? ለእነዚህ አታዮች እነዚህ አንዳንድ ትክክለኛ ኮንሰርኖች እንዳሉ ይሰማናል። ወቅቱ ክረምት ከመሆኑ አንጻር በሁሉም ቦታ ማለት ባይቻሉ እንኳን በአንዳንድ ቦታዎች የሚያጋጥሙ ዝናቡ ጋር ተያይዞ ሊኖር ይችላል ማለት ነው ችግሩ። እሱን እንዴት መፍታት እንዳለብን ማየት ይቻላል። ግን አንድ ትልቅ ችግር ምንድን ነው፣ ይሄ ምርጫ መከናወን ካለበት ሕገ መንግስቱን ተከትሎ ነው መደረግ ያለበት። ከዚህ በፊትም ደጋግሜን አንስተናል። ህገ መንግስቱን ያጸደቀው ሰው ነው። ሰው እስከሆነ ድረስ ያው በሰው ሊሻሻል ይችላል። ህገ መንግስቱም የሚሻሻልበት ራሱ ያስቀመጠው መርህ አለው። ግን እስክሻሻል ተወያይቶ ህዝቡ በሬፍረንደም ይሄ ይስተካከል፣ ይሄ በዚህ ይሁን እስካላለ ጊዜ ድረስ ህገመንግስቱን ማክበር የግድ ይሆናል። ህገመንግስቱን ካከበርን ደግሞ ምርጫ በየአምስት ዓመቱ መደረግ አለበት የሚል አንድ የህገ መንግስቱ ድንጋጌ ነው። ሶ፣ ከነሀሴ ማለፍ አይችልም ማለት ነው። ምርጫው ከህገ መንግስቱ አኳያ ስናይ ከነሐሴ ማለፍ አይችልም። ከነሐሴ ወደዚህ የሚቻለው ሁሉ ማድረግ ይቻላል። የተሻለ ቦታ ለመምረጥ ግን ደግሞ ምርጫ ቦርድም ከዚህ በፊት የነበረው አይነት ምርጫ መደረግ የለበትም። ምርጫ ቦርድ ነፃ ተቋም መሆን አለበት። የነፃ ተቋም መሆን ካለበት ደግሞ ራሱን በሚገባ ማደራጀት ይኖርበታል። ለዚያ ጊዜ ያስፈልጓል። በእርግጥ ከዛ ወደዚህ ራሱን ተጠናክሮ አደረጃጀቱን ሁሉ መዋቅሩን ዘርግቶ የሰው ኃይሉን አዘጋጅቶ የሚያበቃው ጊዜ ከሆነ ወደዚህ ማስጠጋት ይቻል ይሆናል። ያ ግን መንግስት ጣልቃ የሚገባበት ሳይሆን የምርጫ ቦርድ የራሱ እንቅስቃሴ ይሆናል። ውሳኔውን እናከብራለን ማለት ነው። ግን ከትከክናሴ ካለፈ ሌላ አጣብቅም ይኖራል ማለት ነው። አሁን የዳር ላይ እናምጣ፣ ጥቅምት ላይ እናምጣ የሚባል ከሆነ ከዛ ቀጥሎ ያለው መንግስት በሚን በየትኛው መስፈርት መንግስት ሆኖ ይቀጥላል? ይልጅ ትሜት ነው የሚባል ራሱ ምርጫው ይራዘን ብሎ የሚለውም ያኔ ደግሞ ይሄንን ከችግር አንጻር ምርጫው ይራዘን ብይ ያለው ሳይሆን ይሄ መንግስት ተቀባይነት የለውም ከህገ መንግስቱ አንጻር የስልጣን ጊዜው አልቋል የሚል አይነት መከራከሪያ ሊያመጣ ይችላል ራሱ በዚህ ጊዜ ውስጥ የተመቸ ጊዜ መርጦ ምርጫውን ማካሄድ የምርጫ ቦርድ ኃላፊነት ነው። መንግስት ምርጫ ቦርዱ በሚያደርገው ስራ ውስጥ ጣልቃ አይገባም፣ ግን አስፈላጊውን ድጋፍ ደግሞ ያደርግለታል ማለት ነው። ከጸጥታ አንጻር በተለያዩ ቦታዎች ከዚህ በፊትም ስናነሳ ነበረ። ታፍኖ የነበረው የፖለቲካው አየር ሲከፈት ሰዎች እንቅስቃሴያቸው በህግ ማዕቀፍ ውስጥ ሳይሆን ከዛ ውጪ እየወጣበት ሁኔታ አለ በተለያዩ ቦታዎች። እሱ መንግስትም እነዛን በተወሰነ መጠን የመታገዝ ሁኔታ ነበረ ግን የምዕራብ ወለጋ እና በተወሰነ መልኩ ደግሞ ወደ ደቡቡ አካባቢ የጸጥታ ችግር ኦም ብለው እየተከፈተው የዲሞክራሲ ምህዳር የፖለቲካ ምህዳር በሰላማዊ መንገድ በህጋዊ መንገድ መጠቀም ሳይሆን ሌላ አማራጭ የመረጡ ቡድኖች አሉ። እነዛንም በሰላም ይሄ ነገር አያዋጣም፣ ለረጅም ጊዜ መተንበታል። ያ ለኢትዮጵያ በተለይ ደግሞ ለኦሮሚያ ክልል ህዝብ የጠቀመው ነገር የለም ኪሳራ ብቻ ነው። እና ስለዚህ በውይይት በጠረጴዛ ዙሪያ ልዩነቶቻችንን በውይይት ፈተን የማንስማማበትን ደግሞ በምርጫ የሚያሸንፈው አካል ህዝብ ስልጣን እንዲሰጠው በዛ በኩል መደረግ አለበት ብለን በሽምግልና ለረጅም ጊዜ ሲለፋ ነበረ። ያልፋትም ውጤት አላመጣም እና መንግስት አሁን እዛ አካባቢ ጸጥታውን ሰላሙን ሙሉ በሙሉ ለማስከበር አስፈላጊውን እርምጃ እየወሰደ ነው እና አሁን ባለበት ሁኔታ በጣም አመርቂ ውጤቶች ተገኝቷል። በጣም በብዙ እንትኖች የሚለኩ ቀበሌዎች ነፃ ወጥተዋል። ህብረተሰቡ እጅግ በጣም ደስተኛ ነው። በአጭር ጊዜ ውስጥ ያንን እናስተካክላለን። በማንኛውም ቦታ ከምርጫው ጊዜ በፊት የሰላም ሁኔታው አስተማማኝ እንዲሆን ለማድረግ መንግስት ቁርጠኛ ነው። ከዚህ አንጻር የሚዲያ ሰዎችም ግጭትን የሚያባብዙ የሚፈጥሩ ዘገባዎችን፣ ትረካዎችን ከማድረግ ተቆጥበው ወደ ሰላም የሚያመሩ ትርክቶችን፣ ንግግሮችን፣ ውይይቶችን ማበረታታት ይኖርባቸዋል። የፖለቲካ ፓርቲዎችም ያንኑ መስመር መያዝ አለባቸው ብለን እናምናለን። በዋናነት ግን ሰላም፣ ጸጥታ የሕዝቡ ስለሆነ ህብረተሰቡ የራሱን አካባቢ ከመንግስት ጸጥታ ኃይሎች ጋር በመቀናጀት በመተባበር ማስከበር ይኖርበታል። የሁሉም ቁርጠኝነት ከታከለበት በአጭር ጊዜ ውስጥ ሁሉም ነገር ወደነበረበት ኦፍኮርስ ለምርጫው አስተማማኝ የሚሆን ሰላም ወደሚፈጠርበት ሁኔታ ያመራል ብለን እናምናለን። ብልጽግና ፓርቲ በተለይ በኦሮሚያ ክልል ውስጥ እንደነ ኦፌኮ ኦነግ እና በነ ጀኔራል ከማል ወይም ሌሎችም ተጨማሪ የሆኑ የኦሮሞ ብሔረተኝነትን የሚያቀነቅኑ ድርጅቶች መቀመጫቸው እዛ አካባቢ ስለሆነ ብዙ ወንበሮችን ሊነጥቁ ይችላሉ የሚል ስጋቶች አሉ። በሌላ በኩል በብልጽግና ፓርቲ በኩልስ ይህ አባባል ከነዛው ከፓርቲዎቹ መንጭቶ የራሳቸውን ተቀባይነት ከፍ ለማድረግ የሚጠቀሙበት አንዱ የፖለቲካ ስትራቴጂ ነው ብሎ ያስባል፣ ወይስ በእርግጥ በኦሮሚያ ክልል ውስጥ ብልጽግና ፓርቲ ተቀባይነት በአሁኑ ወቅት በኦሮሚያ ክልል ውስጥ ምንድን ነው? ምን ያህል ወንበሮችስ ነው ልናሸንፍ እንችላለን የሚል ተስፋ ያለው በብልጽግና በኩል? ብልጽግና በኢትዮጵያ በአጠቃላይ በተለይ ደግሞ በኦሮሚያ ክልል ምንም ጥርጥር የለውም፣ በደንብ ነው የሚያሸንፈው። የኛ እምነት እስካሁንም ህብረተሰቡ ሁሉን ነገር እያየ ነው። እኛ የኢትዮጵያን ህዝብ ችግር፣ የኦሮሞንን ህዝብ ችግር፣ ያ ብቻ ሳይሆን የምስራቅ አፍሪካ አጠቃላይ ችግርም በሚገባ ተንትነን መፍትሄ ያስቀምጠናል። በፕሮግራም መተናል እና ፕሮግራም የሌላቸው ከዚህ በፊት ከአመታት በፊት አንዳንዴም ከመቶ አመት በፊት በነበሩ ቁርሾዎች ለመላሽ ነን ለምንመልሳለን ብሎ የሚቀሰቅሱ ፓርቲዎች ህብረተሰቡ በዛ መስመር ሄደው ለግጭት የሚዳርጉትን ኢቭን እርስ በእርሱም የማይገባ ግጭት ውስጥ ሊከቱ ምንም ፕሮግራም የሌላቸው ቢያሸንፉ ወደ የት ሊሄዱ እንደሚያስቡ ለራሳቸውም የማያውቁ ፓርቲዎችን መርጠው ችግር ውስጥ ይገባል የሚል እምነት የለንም። እንወዳደራለን። የሀሳብ ገበያው ነጻ ነው። እነሱም ሀሳባቸውን ህዝቡ አይተዋል የእኛንም አይተዋል። እስካሁን የነበሩ ብዥታዎች አሉ። ያ ብዥታ ብልጽግና ራሱን ሳይገልጽ በፊት እሱ ያልያዘውን ፕሮግራም የድሮ ስርዓት፣ የፊውዳል ስርዓት ይዞ እየመጣ ነው፣ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሁሉ ነገር፣ ፌዴራሊዝምን አጥፍቶ በዚህ ደረጃ እየመጣ ነው፣ ምኒሊክ እየመጣ ነው ሁሉ ተብሎ በዚህ ደረጃ ሲሰበክ ነበረ። በተጨባጭ ከህብረተሰቡ ጋር ኢንጌጅ እያደረግን እየተወያየን የኦሮሞ ህዝብ የሚያዋጣው ከወንድሞቹ ጋር መጣላት ሳይሆን ባለፉት ስህተቶች እዛ ላይ ተመርኩዞ ጠብ መዘጋጀት ለጦርነት በዛ ደረጃ ሳይሆን አሁን ያለውን ሁኔታ በመረዳት ወደፊት መሄድ፣ በኢኮኖሚው በፖለቲካውም፣ በማህበራዊው መበልጸግ እንደሚገባው የትኛውም የኢትዮጵያ አካል የእሱ ወንድም እንጂ የእሱ ጠላት እንዳልሆነ የነበረው ስርዓት ደግሞ ፈጽሞ ሊመለስ እንደማይችል እና እኛ እየሰራን ያለ ነው ለሁሉም ኢትዮጵያውያን የሚመች ለሁሉም የተመቸች አንድነትን እና በዛ ውስጥ ደግሞ የበለጸገች ኢትዮጵያን ጠንካራ ኢትዮጵያን መገንባት እንደሆነ በዛ ውስጥ ደግሞ የኦሮሞ ሕዝብ የሚጨመርለት እንጂ የሚቀነስበት ነገር እንደሌለ በምክንያት በተጨባጭ ማስረጃ አሳይተናል። ኢትዮጵያን የተለየች ለማድረግ የኦሮሞ ሕዝብ በኢትዮጵያ ውስጥ ምንም ታሪክ የሌለው ምንም አስተዋጽኦ የሌለው አስመስለው ሰው ባይታወርነት እንዲሰማ የሚሰኩ ሰዎች አሉ። በእኛ በኩል በኢትዮጵያ ግንባታ ውስጥም ኢትዮጵያን ተጠላት ከመጠበቅ አንጻርም የኦሮሞ ህዝብ ከሌሎች ወንድሞቹ ጋር የማይተካሚና ሲጫወት እንደነበረና ኢትዮጵያ ሲባል በዋናነት ኦሮሞ ማለት እንደሆነ በዛ ደረጃ እንገልጻለን። እኛ እነሱ ኢትዮጵያ ሲባልና ኦሮሞ ሲባል በምንም አይነት መልኩ ሊገናኝ የማይችል አድርገው የሚያነሱ ሰዎች ናቸው። ህብረተሰቡ ደግሞ በምክንያት የሚያምን ታሪኩንም ጠንቅቆ የሚያውቅ ስለሆነ በዚህ አንጻር ኦሮሚያ ውስጥ ተወዳድረው በሀሳብ ያሸንፉናል የሚል ምንም ጥርጥር የለንም። እናሸንፋለን። ህዝባችን የነበረውን ብዥታ አሁን እየተገለጠ እየታየ በመጣ ጊዜ እንደውም እየታዘባቸው ነው። ስለዚህ ኦሮሚያ ላይ የሚያሰጋ ነገር የለም፣ ኢትዮጵያ ላይም የሚያሰጋ ነገር የለም። ችግሮቻችን፣ እኛ የማይሆን ቃል አንገባም። በጣም ውስብስብ ችግር ኢትዮጵያ አላት። እኛን የሚወዳደሩ ደግሞ የኢትዮጵያ ችግር ምን እንደሆነ ያልገባቸው፣ ለሁሉም ችግር አንድ መፍትሔ የሚያስቀምጡ ናቸው። እሱን በክርክርን በምንም እናሳያለን። ለመጠላላት አይደለም፣ የተሻለ አማራጭ ይዘናል። ህዝቡ ደግሞ እየተረዳ ነው። ደግመንም ደጋግመንም እናስረዳለን፣ ግልጽ እናደርጋለን። ስለዚህ እናሸንፋለን እና ስጋት የለም። አቶ ታዬ ደንዳ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን